የባህል መድረክ ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። ባለፈው እሁድ ለ1491ኛ ጊዜ ተከብሮ የዋለው የመውሊድ በዓል በብሔራዊ ደረጃ የተከበረው ጅማ አባጅፋር ቤተ መንግስት አጠገብ ሲሆን በበዓሉ ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንትና ሌሎች የመንግስት ባለስልጣናት እንደተገኙ ተመልክቷል። በየአመቱ በሚከበረው በነቢዩ መሐመድ የልደት ቀን የሃይማኖት ተቋማት ሙስሊሙ ማህበረሰብ በአስተምህሮቱ ሰላምን፣ መረዳዳትን፣ ፍቅርን ሰላምና መከባበርን እንደሚያነሳ የነገሩንን እንግዶች በዕለቱ ዝግጅታችን ይዘን የመውሊድን ባህላዊ የአከባበር ሁኔታ እንቃኛለን። መልካም ቆይታ። ምስጋና ይገባው ያደረገለጠይባው መደዱን ጠባው የወርዳል መዲና ሙሐመድ وسلم مولانا على ما هدانا صلاة ربنا قدر ما أولانا مسجنا يقبا ويرقل <applause> طيبا <applause> ومدد يتابا ويورد المدينة محمد የነብዩ መሐመድ 1491ኛው የልደት በዓል ማለትም መውሊድ ባለፈው ሳምንት እሁድ ታህሳስ ሁለት ቀን ኢትዮጵያ መዲና አዲስ አበባ ላይ በታላቁ አንዋር መስጅድ የተከበረ ሲሆን በብሔራዊ ደረጃ በጅማ የአባ ጅፋር ቤተ መንግስትን በመጎብኘት ብሎም የሃይማኖቱን ስርዓቶች በማሰብና በመፈጸም መከናወኑ ተነግሯል። በዚሁ በጅማ በአባ ጅፋር ቤተ መንግስት አጠገብ በተከናወነው የአከባበር ስነ ስርዓት ላይ የጅማው አባ ጅፋር ጥንታዊ ቤተ መንግስትና ራሱ የመውሊድ አከባበር ስርዓት በዩኔስኮ ማለትም በተባበሩት መንግስታት የትምህርት፣ የሳይንስና ባህል ድርጅት መዝገብ እንዲሰፍር ሀሳብ ቀርቧል። አዲስ አበባ ነዋሪ የሆኑትና የዝግጅት ክፍላችን የሁል ጊዜ ተባባሪ ውስታስ ቶፊክ ባህሩ የመውሊድ በዓል በይፋዊ መልኩ በአመት ይከበራል እንጂ ሙስሊሙ ማህበረሰብ ነቢዩ መሐመድን በሁሉ አጋጣሚ ያስባል ሲሉ ይገልጻሉ። ብስሚላህ ራህማን ራሂም የመውሊድ በዓል ማለት ለሙስሊሞች ማለት ሁሉም ህብረተሰብ ውስጥ መሪዎቻቸውን ሰዎች የታሪክ ሰዎቻቸውን ጀግኖቻቸውን ያስታውሳሉ በየህዝቡ በዚሁ መልኩ ሙስሊሞችም የነቢዩ መሐመድን ስለ ላሁ ሁሉም ወደ ህይወት መምጣት መወለዳቸውን የሚያስታውሱበት ክብረ በዓል ነው። መውሊድ ማለት ያው በእለቱ የእሳቸውን መወለድ አስመልክቶ የተከሰቱ የተለያዩ ክስተቶችን ከእሳቸው ህይወት ጋር በተለይም ደግሞ መከተል የምንችላቸውን ነገሮች ከእሳቸው ህይወት ውስጥ ቤተሰባዊ ህይወታቸውን ሊሆን ይችላል ወይም እንደ ነቢይ ደግሞ ተአምራቶቻቸውን ሊሆን ይችላል ወይም ደግሞ ንግግሮቻቸውን ሊሆን ይችላል። በሙስሊሞች ያስተላለፏቸውን አስተምሮቻቸውን የሚያስቡበት እለት ነው የሞሊድ በዓል ማለት። በመሰረቱ ያው በዋናነት በዓመት አንድ ጊዜ በአንድ ቀን ኦፊሴላዊ በሆነ ሁኔታ ይከበራል እንጂ በየአጋጣሚው ሙስሊሞች ነቢያቸውን በተለያየ አጋጣሚ ያስታውሳሉ። በዓሉ በዓመት አንድ ጊዜ በረቢያ ለአወል ወር ላይ ነው የሚካሄደው ራሳቸው አቆጣጠር ወይም በሙስሊሞች አቆጣጠር ወሩን በሙሉ ማለት እችላለሁ። የሚከበርበት ጊዜ አንድ ቀን ብቻ አይደለም። አስራ ሁለተኛውን ቀን ግን በተለየ ሁኔታ እሳቸው የተወለዱበት ስፔስፊክ ቀን ስለሆነ በተለያየ አጋጣሚ ይታሰባል እለቱ። ይሄ እንግዲህ የያዝነው ወር ራቢያ አበል ወር ነው የሚባለው ረቢያ አልአወልአ ####ربيع الأول يبان... محرم بلوي جمرة السفر ميبانالي ربيع الأول توستين أوور نو... በአረብኛ አቆጣጠር ማለት ነው። በአለም ዙሪያ የመውሊድ በዓል አከባበር ደማቅ ቢሆንም በሀገራችን በኢትዮጵያ ግን ለየት ያለ ነው። በአከባበሩ ንሺዳ በማድረግ በመንዙማ ዜክራ ማለት ለአምላክ ምስጋና በማቅረብ እንደሆን ኡስታስ ቶፊክ ገልጸውልናል። በዓሉ በተለይ ምሽት ላይ በመንዙማ የሚካሄደው ምስጋና ማቅረብ ስነስርዓት እጅግ ደማቅና ተወዳጅ መሆኑን የተለየ መሆኑን ተናግረዋል። የተለየ ነገሮች አሉት እንዳልሽው የደመቀ ነው። አክቹዋሊ ሌላ ቦታም እንደዚሁ ድምቅ ባለ ሁኔታ ይከበራል። የተለዩ የሚያደርጋቸው ካልቸራል ነገሮች አሉት። ለምሳሌ መድሑ ወይንም ዜማዎቹ መንዙማ እና ከእሱ ጋር የተያያዙ የተለያዩ ግጥሞች፣ አንዳንድ ኢንስትሩመንቶች በተለይም በኛ ሀገር ድቤ ተብሎ ጠራው ከበሮ የሚመስለው መሳሪያ ማለት ነው። የሙዚቃ መሳሪያ ልትይዝ ያለች የተለየ ነገር የሚያደርገው እነዚህ ነገሮች ናቸው። በዛ ውጭ ሌላ ሀገር ላይ የተለመደው አይነት ነገሮች ናቸው ያሉ፣ ይታረዳል ብዙ ጊዜ በህብረት የሚከበር በዓል ነው። በተለየ ሁኔታ በህብረት መከበሩ ይጎላል። ብዙ አስተምሮቶቻቸውን ለማቅረብ እና ሰዎች ሙስሊሞች የሳቸውን አስተምሮ ይበልጥ እንዲያውቁ ለማድረግ ስለሆነ የመሰብሰብ ካልቸር ለማለት መስጂድ ውስጥ ሊሆን ይችላል፣ ወይም አንድ ትልቅ ሰው ዘንድ ሊሆን ይችላል። ሰዎች ያላቸውን ስጦታ ይዘው ይታረድም ሊሆን ይችላል። በጋራ የመብላት ነገር ነው ያለው እና መልክቶች ይተላለፋሉ። በጋራ ደግሞ ዜማዎች ይዜማሉ፣ በተለይ መንዙማ ይደረጋል። ደግሞ የሃይማኖት አባቶች በመሀል የተነሱ መልእክት ያስተላልፋሉ። እሳቸውን የሕይወት ተሞክሮዎች እና ያው ስነ ምግባራቸውን በተለየ ሁኔታ ማለት ነው። ብዙ ቦታዎች በተለይም ወደ ፋር ኢስ አካባቢ ወደ ኢንዶኔዥያ ምናምን አካባቢ እንደኛው ጎላ የማለት ነገር አለው። ወደ ሞሮኮ ትልልቅ ሴሬሞኒዎች ናቸው ያሉት። ከነዚህ ባልተናነሰም ሁኔታ እኛም ጋር በተመሳሳይ ሁኔታ በየመስጂዱ፣ በየሰው ቤት፣ በየመንደሩ ላይ ባሉ ሰፋ ባሉ ቤቶች ላይ ሰዎች እየተሰበሰቡ ያከብሩታል። በግል ሰዎች ተሰብስበው በየቤታቸው መብላት፣ መጠጣት፣ ሌሎች በዓላት ላይ ካሉት የተለየ ነገሩ የመሰብሰብ ካልቸር አለው። ብዙ ሰው ተሰብስቦ በአንድ ሰራሽ ቤት ላይ ወይም መስጅድ ላይ ወይም አዳራሽ ላይ በህብረት የማክበር ነገር አለው። በአዲስ አበባ ከተማ ነዋሪ የሆኑት ወይዘሮ ሄሪያ በድሩ በበኩላቸው ወላጅ አባታቸው መውሊድን በየዓመቱ በሰፊው ድግስ በመደገስ ቀኑን አስበው እንደሚውሉ ይናገራሉ። እኔ በዋነኝነት አባቴ በጣም ትልቅ መውሊድ ያከብራልና እዛ ላይ ባየሁትኝ ትልልቅ በሬዎችን ያርዳሉ። በአብዛኛው መውሊድ በዓል ከሌላው በዓል የሚለየው ማብላት ላይ ነው ሰው የሚያዘወትረው ለልጆች ልብስ መግዛት አይደለም። እንደዚህ የተለያዩ ኮኪስ ብስኩትና ምናምን ምታያቸው ነገሮች የለም። ግን ምስኪን ሰብስቦ የማብላት ነገሮች ይታያሉ። ብዙሃኑ የማይደግፍ የሚደግፍ የሚደግፍም ቢኖርም አፍሬ እንደፈዴ ምስኪኖችን ማብላት ነው በሚለው አባቴ ትልቅ በሬዎችን አርዶ የአካባቢው ምስኪን ስለተሰት ተጠቅላላ መጥቶ ይበላል። በዚያ ላይ ነው በአብዛኛው እንግዲህ በድግሱ ላይ ተጋባዥ ይጠራል ማለት ነው። ኦልሬዲ ሌላ ጊዜ አሁን ሰርግ ምናምን ሲሆን ሰው ትጠሪያለች። ግን ይሄ መውሊድ ሰው ራሱ ያውቀዋል መሰለኝ አላውቅም። ማንንም ሰው ሳይጠሯቸው በራሳቸው ጊዜ ቤቱ ሙሉ ሆኖ ነው የምታገኙ። ከመስጂድ የወጣ ሰው አለ። ከሌላ አካባቢ ከሩቅም ይመጣሉ። እንደውም ሰፈራችን ብዙ የሙስሊም ሰፈር አይደለም፣ የአባቴ ሰፈር ማለት ነው። ግን ከየአካባቢው በተለምዶ በቃ እዛ ቤት መውሊድ ያከብራሉ የሚባሉ ሰዎች አካባቢ ላይ ሰው ሄዶ ይበላል። በጣም ብዙ ሰው ነው እንት የሚለው የሚሳተፈው። ግቢውን ሙሉ መሬቱ ላይ ሁሉ ተነጥፎ ምናምን ነው ሩዝ፣ ቀይ ወጥ፣ አልጫ ተደርጎ ይተናገዳል። ሰው እስከ ማታ ድረስ በበልጸ ቁጥር ይተናገዳል። አንዳንዶችም ሰዎች ያው ነቢዩን ማወደስ ነው ብለ ያሰባቸውን ነገሮች ያድርጋሉ። እንደ ሰለዋት ምናምን እያደረጉ ይውላሉ። ቀኑን ቡና ምን ሲጠጣ ይዋላሉ። ሰው እንግዲህ ወጡ የሚሰራው ከአንድ ቀን በፊት ነው ማለት ነው። ከአርብ ማታ ጀምሮ ሌሊቱን ሲሰሩ ነው የሚያዝሩት። ለእሁዱ ቅዳሜ ማታ ጀምሮ ሌሊቱ ሲሰራ ነው የሚያጥሩት። ጠዋት ጀምሮ ሬዲ ነው፣ አራት ሰዓት አካባቢ ጀምሮ የመጣ ሰው ማንኛውም ሰው ገሌ ያውቀዋሉ አላውቀውም ምናምን ብቻ አይደለም፣ ሁሉም ሰው የመጣ ሰው ሁሉ ይበላል። እንግዲህ የዛን ለታ ህጻናት እንዴት ነው? ህጻናትም አንድ ላይ ናቸው፣ ህጻናትም ይመጣሉ። በጣም ብዙ ህጻናት ይመጣሉ፣ በልተው ይወጣሉ ነው። ያው ከወላጆቻቸው ጋር ከቤተሰቦች ጋር ይመጣሉ፣ ይበላሉ፣ ይወጣሉ፣ ይበላሉ፣ ይወጣሉ ነው። እና እንደ ማክበርም ሳይሆን ሆን ሌላ ጊዜ አሁን ኢድ ምናምን ስትይ በማክበር መልኩ ልብስ ገዝተሽ የሆነ ከረሜላዎች፣ ምንሶች እያደረሽ ዘመድ አዝማድ የምታውቂው ሰው ነው ይዘይርሽ ነው የመጣው። እዚህ ጋር ግን አይተሽውም አታውቂው ሰው ሁሉ ቢመጣ አገሌ ማነህ አንተ ኬት መጣህ ምናምን አይባልም። በቃ ይገባል፣ ይመጣል። ከልጆቹ ጋርም ልጆቹም ይበላሉ። አንዳንዶቹ የታመመ ሰባለኝ ምናምን ብለው በፌስታል ምናምን ይዞ ይሄዳሉ። እኔ በአባቴ ባየሁት ማለት ነው። የኢትዮጵያ ህዝብ ካለንበት ሁኔታ ምናምን ስንቱ ነው ይሄ ስጋ ገዝቶ መብላት የሚችል በዚህ አጋጣሚ በቃ ስጋ ማያገኝ ሁሉ ይብላ የሚል እንትን ነው ያላቸው። እንደ ሰደቃ ምጽዋት በምትለው በምትለው አይነት ነው የሚያደርጉት። እንግዲህ በዚህ በመውሊድ በዓል ላይ የሴቶች ድርሻ ምንድን ነው? ምግብ በማብሰል ወይንስ በማስተናገድ? የሴቶች ተሳትፎ በአብዛኛው ምግብ መስራት ላይ አጥንቱን ከመሰባበር ላይ ወንዶች ይተሳተፋሉ እንጂ መክተፉን፣ ሽንኩርቱ ያሁሉ ሰባ ኪሎ ምናምን መቶ ኪሎ ሽንኩርት ይሆናል ያንን መክተፍ ላይ መስራት ምናምኑ ላይ ምግቡን ሰርቶ ለማቅረብ በጣም ይለፋል። ከዛ ውጭ ባለው ግን ማስተናገድ ላይ መጥቶ ብዙ ውሃኑ የሚመጣው ወንድ ስለሆነ ባ ማለት ነው። ሴቶች ከመጡም ያው በጓሮ በኩል ባለው ወደ ጓሮ ይገቡና ወደ ጓሮ አካባቢ ያሉ ሰርቪስ ቤቶች ላይ ምናምን ነው የሚጠቀሙት። ሌላው ግን ወንዱን የሚያስተናግድ ማስተናገድ ላይ ራሱ ከማድ ቤት ብዙ አስተካክሎ ከማቀበል በስተቀር አሁን ለምሳሌ በእኛ ቤት ተጠባጭነት ሳስታየ ያንን ነገር እንጀራውን ወጡን ምናምን ልፎ በሴስታ ስታል አድርጎ ነው የሚቀመጥላቸው። ያንን እያነሳ ወንዱ ነው የሚያቀርበው። ሴቱ እስከ ማዘጋጀት ድረስ ነው የሚደርሰው እንጂ ማስተናገድ ላይ ኢንቮልቭድ አይሆንም። በመውሊድ ድቢ እንደሚመታ መንዙማ እንደሚደመጥ ሰምቻለሁ። እርስዎ እንግዲህ በዚህ ዝግጅት ላይ አልተሳተፉም። አዎ እንደ ሰው በፊት ከድሮ ጀምሮ ባየው ሁኔታ እንደዚህ አይነት ነገሮች አሉ። ብዙ ጊዜ አሁን በአሁኑ ሁኔታ የምታየው ነገሮች ሰው አንደርስታንዲንግ እየተጨመረ እየተሻሻለ በመጣበት ሁኔታ በአብዛኛው የ ረሱል ሰለላሁ አለ ወሰለምን ታሪክ በማውሳት ይህም ነበር ሲሰሩ ነበረው፣ እንዲህ ነበር ባህሪያቸው፣ እንዲህ ነው የሚያደርጉት እና ወደዛ ታሪኩን በማውሳት እና የእውነት እሳቸውን ተለቅ በመከተል ላይ እናድርገው ወደሚለው ሄደዋል። በፊት ላይ ስንመለከት ዱቤም ይመታሉ በጣም መንዙማ ብለው ረሱልን ማወደስ ነው ብለው አንዳንድ ሰዎች ይሄ ወይ የበለጠ እሳቸውን ለማወደስ ይጠቅመኛል በሚል የጀመሩት በፊት ላይ የተጀመረ ነገር ሆኖ እዛ ላይ በጣም ሲሳተፉ ታያለች። በጣም ብዙ ሰዎች በዛ መልኩ ያደርጋሉ። ባለፈው እሁድ አዲስ አበባ ታላቁ አንዋር መስጊድ የተከበረውን የመውሊድ በዓል አስመልክቶ የዘገብነውን በዶቸ በለ የአማርኛው ፌስቡክ ገጽ ላይ አስቀምጠን ነበር። አንዳንድ የሃይማኖቱ ተከታዮች በሰጡት አስተያየት ይህንን በዓል አናከብርም ሲሉ ጽፈዋል። ይህ እንዴት ይታያል ስል ኡስታዝ ቶፊክ ባህሩን ጠይቄ ነበር። ጉዳይ አንዳንድ ሙስሊሞች በዓሉ እሳቸው ያከበሩት ስላልሆነ እሳቸው አክብሩም ብለው ያዘዙት ስላልሆነ በሚል የማያከብሩ ሙስሊሞች አሉ። እንዲህ አይነት የሀሳብ ልዩነቶች ይኖራሉ። አንዳንዶች ደግሞ አይ የእሳቸውን ፍቅር መግለጫና ስለእሳቸው ማስታወሻ ስለሚሆነን እለቱን አስበነው ተሰብስበን እናከብራለን የሚል ሀሳብም ያላቸው ሙስሊሞች አሉ። ያው ይሄ የሀሳብ ልዩነት ኦልሞስት ስምንት ሴንቸሪዎች አካባቢ ጀምሮ የነበረ የሀሳብ ልዩነት ነው አዲስ ልዩነት አይደለም። አዲስ ሀሳቦችም አይደሉም። ሁለቱም ሊኖር ይችላል ማለት ነው። ትንሽ እንደ ተጨማሪ እንድትይል የሚፈልገው ነገር አለ። መውሊድ ከሌሎች እስላማዊ በዓላት የተለየ ነገር አለው። ሌሎች እስላማዊ በዓላት የአምልኮ ተግባር ጋር የተያያዙ በዓላት ናቸው። ቤዚካ ረመዳን ጾም አለ። ከረመዳን ጾም በኋላ ዒድ ፌጥር በዓል አለ ደግሞም የዙልሂጅ አስሩ ቀናት ላይ የሀጅ ወር ነው እና ሀጅ የሚደረግበት ወር ላይ ደግሞ የሚካሄደው የኢደል አዛሀ በዓል አለ እና ትንሽ መውሊድ ለየት የሚያደርገው ነገር አለ። ከነዚህ ሁለት በዓላት ማለት ነው ያው የመውሊድ ሴሬሞኒ የተፈለገበት እና ብዙ ቦታዎች ላይ ታርጌትድ ሆኖ ስራ ሊሰራበት የሚፈለግበት የሃይማኖት አባቶችም እንዲሰራበት የሚፈልጉበት ነገር ምንድነው? ማስታወሻ ነው። ይሄ የመውሊድ ፕሮግራም እና እኔ ትንሽ የሚመስለኝ ኢሴንሱ የመውሊድ የእሳቸው ሕይወት አለ። ከእሳቸው ሕይወት የምንማራቸው ነገሮች አሉ። ሕይወታችን ላይ ማለት ነው የቤተሰብ ሕይወታችን ላይ ሊሆን ይችላል ከሶሳይቲ ጋር የምንኖረው ህይወት ሊሆን ይችላል። ከሌሎች ሃይማኖቶች ጋር እንዴት መኖር እንዳለብን እና ሌሎች ተያያዥ ነገሮች የኢስላምን ኢሴንስ፣ ዋናው ነገር የእሳቸው ህይወት ውስጥ የሚንጸባረቅ ስለሆነ ኦልሞስት ኢስላምን ማስተማሪያ ዘዴ አድርገች ልትወስጂ ትችላለች። እኔ በዛ መልኩ ነው የምረዳው። ከበዓልነቱ በላይ ጎልቶ የሚታይብኝ እሱ ነው ማስታወሻ ብቻ ወይም ሳይሆን ሙስሊሞችን ይበልጥ ለነቢዩ አስተምሮ ቀረብ እንዲሉ ለማድረግ ስራ የሚሰራበት ጊዜ ነው ብዬ ነው የምረዳው ማለት ነው። ወይዘሮ ሄሪያ በድሮ በመጨረሻ መውሊድን ማክበር የነብዩ መሐመድን አስተምሮት ለማስታወስ ነው ሲሉ ይናገራሉ። የመውሊድ በዓል እንግዲህ በዋነኝነት እኔ ልጆች የተወለዱበትን ቀን አንዳንዴ ታስታወሻለሽ እና ልክ ረሱል ላ ስለም የተወለዱበትን ቀን ስናስታወስ በዋነኝነት እሳቸው ከሰሩት ስራዎች ውስጥ ምንድን ነው የሚያደረግ ነው፣ የቱ ነው በአሁኑ ዘመን ትተነው፣ ይሄ ይህ ባህር ያስበላሸ ሌሎች፣ ሌሎች ነገሮች ጋር ሞር ትኩረት ተሰጥቷቸው ወደ ተረሱ የእሳቸው ፈለጎች በመሄድ ቤትም ልጆቻችን ያን በማስታወስ ሞር ከመውሊዱ ጋር በተያያዘ ይህን ቀን እናስታውሶ የተወለዱበት ቀን ከመሆኑ ጋር እሳቸው ይህን ከተወለዱበት ቀን ጀምሮ በዚህ በተወሰኑ ዓመታቶች ውስጥ ይህን ሁሉ ነገር አድርገዋል እና እኛ ሴት ምን ያለ ነው በሚለው ሞር ወደዛ ቢኬት ከዛ ውጭ ባለው ደግሞ በመውሊድ ምክንያት መደጋገፍ እና መነቃቀፎች አሉ እና እነዛ እነዛ ነገሮች ላይ እንደ ሜጀር ፖይንት ተደርጎ ባንከፋፈልባቸው የተወሰነው ፓርት አያከብረውም። የተወሰነ ተብረዋል ለተወሰኖም ደግሞ ፖዘቲቭ ነገቲቭ ሳይሆን በመሀል ኖርማል አድርጎ ቀምጣለች። እና ይህንን የተወለዱበት ቀን ቀን ነው የታወቀ ነው፣ ግን ያንን ቀን በተያያዘ ምንም ማድረግ የለብንም አለብን ምናም በሚለው ነው ያለውን እንትን እና አዲ እንደ ማንኛውም ቀን ታድርጎ ቢታሰብ ቢተው ጥሩ ነው ብዬ አስባለሁ። አድማጮች በዚሁ የነቢዩ መሐመድ የልደት በዓል ማለትም መውሊድን በተመለከተ ቃለ ምልልስ የሰጡንን እያመሰገንኩ የዕለቱን መሰናዶዬን አጠናቅቃለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።